የአድማጮች ማህደር የጽልን አድማጮች እንደምንሰነበታችሁ፣ ዛሬም እንደተለመደው በደብዳቤ፣ በኢሜይል፣ በኤስኤምኤስ እንዲሁም በስልክ የላካችሁልን መልእክቶች አሰባስበንና በሙዚቃ ዋስተን ልናስደምጣችሁ ተዘጋጅተናል። ዛሬ በቅድሚያ ለማስደመጥ የያዝነው ነው መልእክት የደረሰን ስዊድን ስቶክሆልም ነዋሪ ከሆኑ አድማጫችን ከአቶ ማቲያስ ገብረአብ ነው። የተከበራችሁ የጀርመን ድምፅ የራዲዮ አዘጋጆች፣ ለተከበረው ጤንነታችሁ እንደምን ሰንብታችኋል ስል ለማራኪው ዝግጅታችሁ ያለኝን አድናቆት በመግለጽ ጭምር ነው። ለዛሬ ሚዛን የምትደፋ ከሆነ ለአድማጮች ማህደር ዝግጅታችሁ የጥላቸው ማዕከል የምትል አጠር ያለች ጽሁፍ ልኬላችኋለሁ። እንደሚሆን አድርጓት ላለሁ ሲሉ አቶ ማቲያስ ደብዳቤያቸውን ይጀምራሉ። የጥላቻው ማዕበል ይላል የአቶ ማቲያስ የጽሑፍ ርዕስ። የእኛ አባቶችና እናቶች ከምንም በላይ ለሀገራቸው ሉዓላዊነትና ነጻነት ቅድሚያን ይሰጣሉ። ዛሬን ዛሬን እኛ ኢትዮጵያኖች ከአርበኞች አባቶቻችንና እናቶቻችን በነገሮች ሁሉ መተባበርን፣ መከባበርንና መደጋገፍን መውረስ እያቃተን ነው። የራሳችን አመል፣ የራሳችን ጸባይ እርስ በርስ እያገፋፋን በጥላቻና በእልህ የተመሰረተውና የተገነባው የፖለቲካ አቋማችን ማዕበል ሆኖ አጥለቅልቆ እንዳይወስደን ወይም እንዳያሰምጠን ቆም ብለን እንደ ዜጋ በመቆርቆር ልናስብ ያስፈልገናል። በነገሮች ሁሉ የጥላቻን ማዕበል የምናናፍስ ከሆነ ክፍተቶቻችንንና ልዩነታችንን እየሰፋ ማብቂያ የሌለው ጥፋትና ቅራኔ ውስጥ ሊከቱን ስለሚችሉ በይቅርታ ላይ የተመሰረተ ነገን ተስፋ ያደረገ መቀራረብና መወያየትን መልመድ ይገባናል። የእኛ አንድ አለመሆን፣ የእኛ አለመቀራረብ፣ የኛ አለመደማመጥ፣ የእኛ መለያየት ዛሬን ለምናያቸውና ለምንሰማቸው ዘግናኝ ጥቃቶች አጋልጦናል። ለዚህ ሁሉ ደግሞ ተጠያቂው እኛው ራሳችን ነን። እኛው ለእኛው ቀናና ተቆርቋሪ አለመሆናችን በሁሉም መስክ ዋጋ እያስከፈለን ኑሯችንን ሁሉ የምጥ ያህል አክብዶት ሰላምና እረፍትን ነስቶናል። በየድረገጹ የሚጻፈው በእምነት ተቋማት ተከታታዮች መሀል ያለው የጥላቻ ማዕበል ወዴት ወዴት እየገፋን እንደሆነ ቆም ብለን ካላስተዋልን ምን ያህል ሊጎዳን እንደሚችል አንድነታችንን ጥያቄ ውስጥ ሊያስገባው እንደሚችል መገመት አለብን። ታዲያ ምን እናድርግ? ዛሬ በጥላቻ የደረቀና የጠወለገ ፖለቲካችንን እንድንቀጥልበት ወይስ በርቅና በይቅርታ ላይ የተመሰረተ የሕዝቡን ሀሳብ ያማከለ የሕዝቡን ጥያቄ የሚመልስ አዲስ መንገድን እንከተል? የሚጠቅመንን መንገድ መምረጥ የእኛ ድርሻ ነው። የተሻለች ኢትዮጵያን ለማየት በነገሮች ሁሉ የጥላቻን ማዕበል ከኛ መሃል አርቀን እጅና ጓንት ሆነን ችግሮቻችንን ለመቅረፍ በፍቅርና በሰላም ለበጎ ዓላማ በቀና መንፈስ በመልካም ሐሳብ በጋራ እንተባበር። በጥላቻና በቂም የሚደርቅ ቁስልና የሚጠገን ልብ የለም። በዚህ መንገድም ተጉዘን ያተረፍነው ትርፍ የለም። ህልማችን ሁሉ ቅኝት፣ ድካማችን ሁሉ ከንቱ ሲሆን አይተናል። ስለዚህ የሀገራችንን ትንሣኤ ለማየት በሁሉም መስክ ለአንድነታችንና ለሰላማችን ማነቆ የሚሆንብንን የጥላቻ ማዕበል ከእኛ እናርቅላለው። ቸርን ሰንብት። ሁልጊዜም አክባሪያችሁ ማቲያስ ገብረአብ እንግዳይ ነኝ ከስዊድን ስቶኮልም ይላል። በስዊድን ስቶኮልም ነዋሪ የሆኑት አድማጫችን አቶ ማቲያስ ገብረአብ ጥላቻን፣ ቂምን እናርቅ፣ በጋራ በመሆን እንደማመጥ፣ እንተሳሰብ የሚል ሀሳብን የያዘው የጥላቻው ማዕበል በተሰኘ ርዕስ የላኩልን ምክር አዘል መልእክት ጠቃሚ ይመስለናል። አቶ ማቲያስ ገብረአብን ለተሳትፏቸው እናመሰግናለን። በተሳትፎም ይቀጥሉ እንላለን። ቅድሚያ ክብርና ሰላም ለእናንተ ይሁን፣ ይላል ከአድማጫችን ከአቶ ዋለልኝ መኮንን ከሐረር የደረሰን ደብዳቤ ሲጀምር። በቅድሚያ ክብርና ሰላም ለእናንተ ይሁን። በሊቢያና በደቡብ አፍሪቃ ኢትዮጵያውያን ወንድሞቻችን በግፍና በጭካኔ መገደላቸውን ሚያዝያ 12 2007 ዓም ከኢትዮጵያ ቴሌቪዥን ተከታትለናል። በዚሁም በእጅጉ አዝነናል ደንግጠናልም። ዜጎቻችን ለስደት፣ ለከፍተኛ አደጋና እልቂት ከሚዳርጋቸው ዋና ምክንያት በሀገራቸው በነፃነት የመስራት እድል በመጥበቡ የህግ የበላይነትና የዜጎችን ዲሞክራሲያዊ መብቶች ገዢው መንግስት ኢህአዴግ በጽናት ባለማክበሩ ነው። በመሆኑም በሀገራችን የዜጎች ዲሞክራሲያዊ ሰብአዊ መብቶችና የህግ የበላይነት ካልተከበረ እንኳን በውጭ ሀገር ያሉ ዜጎቻችን በአገር ውስጥም የአሸባሪዎች ጥቃትና ሰለባ ከመሆን አያመልጥም። ስለዚህ ገዢው የኢህአዴግ መንግስት በሙስናና በብልሹ አሰራር ለተዘፈቁ የአስተዳደርና ፍትህ አካላት ክብርና ጥቅም ከመቆም የሚሊዮኖች ኢትዮጵያውያን ዜጎች ለዲሞክራሲ መብቶችና ለህግ የበላይነት ይቁም። ከዚህ ውጪ በእሳት ላይ ቤንዚን ከመርጨት በስተቀር ውጤት ወይም ትርጉም የለውም እላለሁ። አድማጫችሁ ዋለሌ መኮንን ከሐረር ኢትዮጵያ ይላል። አድማጫችን አቶ ዋለሌ መኮንን ከሐረር ላደረሱን አስተያየት እናመሰግናለን። በተሳትፎ ይቀጥሉ እንላለን። ባለፈው መጋቢት ወር ዶ ቸበለ የአማርኛው ቋንቋ ክፍል ስርጭት የጀመረበትን ሀምሳኛ ዓመት በማስመልከት ዶ ቸበለን በምን ያስታውሱታል? ትዝታችሁን የፎቶ፣ የድምጽ፣ የጽሁፍ ወይም የቪዲዮ ማስታወሻችሁን ወይም ስለ ዶ ቸበለ የሚያወሱ አጫጭር ታሪኮችን፣ ግጥሞችን፣ የካርቶን ስዕሎችን ላኩልን። የተሻለ ያልነውን መርጠን በእጣ ልዩ ሽልማት እንሰጣለን ባልነው መሰረት ከተለያዩ የኢትዮጵያ ግዛቶችና በሌሎች የዓለም ክፍሎች ከሚኖሩ ጵያውያን የተለያዩ ተሳትፎች ደርሰውን ነበረ። በደብዳቤ፣ በኢሜይል፣ በፌስቡክ እና በስልክ ከደረሱን የአድማጮች የተሳትፎ መልሶች በእጣ አንድ አሸናፊ መርጠን በሰሜን ሸዋ ኦሮሚያ ዞን ፊቼ ከተማ ነዋሪ የሆኑት አቶ ተፈሪ መኮንን ብዙነህ አሸናፊ መሆናቸውን ገልጸን ነበረ። አቶ ተፈሪ መኮንን የደረሳቸውን ሽልማት ማለት አይፖድ አዲስ አበባ ወደሚገኘው ወደ ጀርመን ኤምባሲ ልከን አቶ ተፈሪ መኮንን ሽልማታቸውን መቀበላቸውን ባለፈው ረቡ በ ስልክ ነግረውናል። በጣም አመሰግናለሁ። አሁን ያ የተላከልኝ አይፖድ ትናንትና ነው እጄ ከኤምባሲ የወሰድኩት ሩቅ ሆኖ መንገድ እጄ አጠቃቀሙን ያው ፈረንጂውን ፊት እና አሳየን ችለው አይ እሱን ትንሽ ያለ ነው ያልችልበት ምናምን አለ ሌላ ሰው ጋ እንትን ብዬ ያው አጠቃቀሙ እየተጠቀምኩበት በቃ ጀምራለሁ። አንዳንድ ነገሮችን ወደ ፊቱም እጽፋለሁ። ገና በእውነት እኔ የጀመርኩት ነው ጀርመን ጋር መጻፍ ጀመርኩ። ባዛት መቶ ሰባዎቹ ነው። በጣም አመሰግናለሁ። ደርሶኛል። ምዝጋናውን ያቀርብልኝ ሂድና ከኤምባሲው ነው ያው ተፋራርመን በጣም ብዙ ባሳለፍነው እሁድ የኢትዮጵያ ሕዝብ የብሔራዊና የአካባቢያዊ ወይም የክልል ምክር ቤት አባላትን ሲመርጥ የምርጫ ሂደቱን በተመለከተ እጅግ በርካታ አድማጮቻችን ስልክ በመደወል አስተያየቶቻቸውን ትተውልን ነበረ። እነዚሁኑ አድማጮች ከምርጫው በኋላ የመጀመሪያ ደረጃ ቆጠራ መልስ ምን ይመስላል ስንል አንዳንዶችን አስተያየቶቻቸውን ጠይቀን ለዛሬ ጥቂቱን እንዲህ ያሰባስበናል። አጋጣሚ እንግዲህ ያው ምርጫውን እንደ አስመልክቶ ለመግለጽ ፈልጌ ነው። ባለፈው ምንትን ያልኩት ምዕራብ ጎጃም ዞን አማራ ክልል ዱርቤቴ ምርጫ ክልል እና ያው የነበረው ሂደቱ ጥሩ ስላልነበረ ያው አብዛኛውን የእኛ ኢትዮጵያ ምርጫ በዚህ ላይ አንዳንድ አስተያየት ለመስጠት ፈልገን ነበረ። እና ከዚህ ጋር ያው ሲካሄድ የነበረው ታጠቁ ኃይሎች ያው ህዝቡ እንዳይመረጥ ወከባ ሲፈጠር ስለነበረ ያንን አስተያየት ለመስጠት ፈልገን ነው። ምርጫው አጋጣሚ ያው የተቃዋሚ ኃይሎች እንዳይቀመጥ ረት ተደርጓል። የተቃዋሚ እንትን ታዛቢዎች ሲቀመጡ አስቀድሞ በእስር ቤት ማግባት ማሰር ማንገላታት ሳት ታዛቢዎቹ አይገቡም። እዛ በኋላ ያው ራሳቸው እየፈረሙ እየፈረሙ እንዲሁም ምሸቱን አንዳንድ ምርጫ በላይ ማታ ፈርሞ ፈርመው የተሸብለው ሸብለው አስቀምጠው ዝምላችሁ ክተቱ እያሉ ያው ለዚ ያስከትታሉ። ምልክቱን አያሳዩም። ዝም ብለው ከሰነዱ ላይ አስፈርመው ይለቋቸዋል። ዛዲያ ምልክቱ ላይ ራሳቸው ምልክት አድርገው ይከቱበታል። በኋላ ያው መጨረሻ ላይ አንዳንድ ተማሩ ሀይሎች እኛ እንማው እናውቋለን እኛ ስጡን ዝምላችሁ ወረቀቱን በሚሉ ሰአት ላይ ደግሞ ተቃዋሚ ፓርቲ የመረጠውን ተከታትለው ምልክት በማድረግና ሰውየውን ይዘው በማሰር እያንገላቱ ይታያሉ እኛ አካባቢ ከምርጫ በኋላ እስካሁን ያው አጋጣሚ ያው በበየ ምርጫ ጣቢያዎች የራሳቸው መረጡ ራሳቸው ያው ምልክት ነን እዚያ ቦታ ላይ ለጥፈው ይሄዱ እንጂ ብዛቱን ያገኙት ውጤት እዛው ላይ እየለጠፉ እንጂ አዛዋጅ እንኳ ምርጫ በኋላ የመጣ ነገር የለም። ያው ዝሮ ዝሮ ተቃዋሚ ታዛቢዎች ቤተሰብ ሲያመልጡ ቤተሰቦቻቸው በፌዴራል ተከበው ያድራሉ። ታዛቢ ሊቀመጡ ነው እየተባለ ልጆች ከተያዙ ደግሞ ልጆች ተይዘው እስር ቤት ይገባሉ እና በአጋጣሚ ተከታትለን ከእስር ቤት ያስፈታናቸውም አሉ። አንዳንድ ከዛ በተረፈ ያለው ያው የተቃዋሚ ታዛቢ በሙሉ እንዳይገባ ተሰርዞ፣ በተለይ ወረዳው ላይ በሙሉ ያው በፌዴራል ነው ታጅቦ ሲመረጥ ይዋል። አካባቢው ያው ከአማራ ክልል ምዕራብ ጎጃም ዞን አማራ ክልል ዱርቤ

በአማራ ክልል በደቡብ ወሎ ቃል ወረዳ ማለት ነው። ያው የሚመረጠው ያው የኢህአዲግ የራሱን ሰዎች አስቀምጦ በግዳጅ ኢህአዲግ ምን ምረጡ እያለን ያስቀመጠው እና ምርጫው ስህተት ነው። በሙሉ በሙሉ ኢትዮጵያ የተመረጠው ምርጫ ስህተት ነው። ስለ ምርጫ ጉዳይ የሚያነሳ ማንም የለም እና የኢህአዲግ የራሱን በቃ በጠበንጃ እያስቀመጠ እንደገና ቃልም የተነገረ እያሰረ እየተደበደብ እየታሰረ ነው። ጣታቸውን ደግሞ በግድ ዝፈርሙ ግድ ኢህአዲግ ላይ ምረጡ እያለው በግድ አስመረጡ እና ምርጫው ስህተት ነው። ስለዚህ ይህንን አየር ላይ እንዲታወል ሊሆን ይፈልጋለሁ። በቃሎ ወረዳ በልዩ ጎቶ ገርባ ይባላል ወልዞ ማለት ነው። ብራቡ ብራቡ ብራቡ። እሺ አድማጫቸው ነው ተሳታፊያቸው ነው። ቢያንስ ቢያንስ እንደው ቢያንስ የሀያ አመት አድማጭ ማለት እችላለሁ። ፕሮግራማቸው እጅግ የሚያዝናና ነው የሚያስወድድ ነው። እናንተ ባትኖሩ ጥሩ ዜና ራሱ ማገኘት አለች ምርጫው ምንም ፍትሐዊ እና ዲሞክራሲያዊ አይደለም። እጃችን ላይ እየተነጠቅ ነው የመረጥ ነው እነሱ ባሉበት ቦታ ላይ ነው ያሰመርንላቸው። ደስ ይበላቸው ብለን ነው እንደ ተስፋ ቆርጠን የወጣ ነው። ቢያንስ ቢያንስ ተቃዋሚ ኃይሎቻችን ራሱ በኢትዮጵያ ላይ ባይደክሙ ጥሩ አማራጭ ነው ብዬ ነው የምገምት እና ትክክል አይደለም ብቻ፣ ፍትሐዊ አይደለም። እኔም ራሴ እንደ አንድ ተቀናሽ ወታደር በአስራ አምስት ዓመት በውትድርና አለም አገልግዬ እያለሁ ሰው በጣም የተሰጠኝ ነገር የለም ያው ያለሁትም ራሴን በራሴ እያስተዳደርኩ ነው ያለሁት። እና ከልብ አመሰግናለሁኝ። እሺ። ማለት እኔ በደቡብ ክልል በጉራጌ ዞን በወለኔ ወረዳ ነው። አንድ ከምርጫ ጋር የተፈጸሙ አንዳንድ የስነ ምግባር ጥሰቶች አሉ። እነዚህ የስነ ምግባር ጥሰቶች ለምሳሌ ምርጫው ከመሰጠቱ በፊት ምስጢራዊነቱ ለሚስጥር በቦርዱ ታሽገው የሚላኩ አንዳንድ ወረቀቶች የተለያዩ ብቻ መራጩ ሕዝብ የሚገለገልባቸው ኮሮጆ፣ የምርጫ ወረቀቶች እነዚህን ነገሮች ተከፍተው ለመራጩ ሕዝብ በኢህአዴግ አባላት ተከፋፍለው ነበረ። እነዚህን የተከፋፈሉት አካላት ለምሳሌ በቤደር ቀበሌ በገደባ ንኩታ ዘሮ ለን የወረዳ በቤደር ቀበሌ ብዙ ለአባላቶች ሲያሰራጭ ደርሶበታል፣ ግን ምንም አይነት እርምጃ ያልተወሰደበት የምርጫው የዛ ቀን ተከፋፈል አደረ። የምርጫ አስፈጻሚ አካላቶች እነዚህን እንደዚህ ለምን ተደረጉብን? እኛንን መክፈት እሽጉን ከፍተን ማከፋፈል የነበረብን ታዛቢዎች በተቀመጡበት ነው፣ ተከፍቶ ታዛቢዎች፣ ጸጥታ አስከባሪዎች፣ የተቃዋሚ እጩ ተወዳዳሪዎች ተቀማጭ ወኪሎች በተቀመጡበት ነበር መከፈት የነበረበት። ይህ መሆን የለበትም ብላ የተነገረች አንድ የምርጫ አስፈጻሚ አካላት እሷንም ከዛ ከስራዋን አባረዋት ወደ ቀለም ቀቢነት ቀይረዋት ነበር ብቻ በተለያዩ ች እንደዚህ አይነት ምትርክ እንደሆነ አደረና የማግስቱ ታዛቢዎቻችን ወደ ጣቢያው በተቀመጡበት የልዩ ኃይል የፖሊስ የጸጥታ አካላት ተሰማርቶ ስለነበረ መራጮ ሕዝብ እያስፈራሩ በጎጥና በሰዓት ተከፋፍሎ ስለነበረ መራጮ ሕዝብ ብቻ በዛ ሰዓት የሚመጡ ሕዝቦች እናንተ በዚህ ሰዓት አልመጣችሁም ተብሎ ካርዳቸው የሚቀደድባቸው፣ አንዳንዶቹ ደግሞ ቀበሌ ላይ ሄዱ እያስፈረሟቸው፣ አንዳንዶቹ ደግሞ ኮሮጆ ሚስጥር ውስጥ ገብቶ በግልጽ መጥተው እየፈረሙ እየመረጡ ነበር። ይህንን ድርጊት በጣም በአሳዛኝ ሁኔታ ሆኖ እያለ ቀኑ በሙሉ ለምሳሌ ከስድስት ሰዓት እስከ ስምንት ሰዓት የተዘጋባቸው የተለያዩ ቀበሌዎች አሉ። ለምሳሌ እንደህነ ከንቷት ሁትር ነው ተዘግቶባቸው ያለ ምክንያቱም የምሳ ሰዓት ነው በማለት ማለት ነው። ማምሻ አካባቢ ደግሞ ይህንን ሁሉ ችግር ተቋቁመው የነበሩ ተከማቾች ስጆቻች አስቸጋሪ በሆነ መልኩ ደብድበዋቸው አስወጥተው እንደገና በግድ ሰነድ መተማመንያ ሰነድ ካልፈረምክ እያሉ እያስፈራሩ ይገኙ ነበር። ለአብነት ደሮ ቀበሌ በዚሁ ወረዳ ውስጥ ብንሄድ፣ በወለኒ ወረዳ ውስጥ ብንሄድ አደሮ ቀበሌ ምንም የተመረተ የኩራጅ መወዳደሪያ ምልክት ነበር ተበላሽቷል እየተባለ በጣም በአስቸጋሪ ሁኔታ ነው የሆነው። ሆኖም ግን ይህንን ሁሉም በሆነበት ሁኔታ አሸንፏል ተብሎ ተለጠፈ። የኛ ታዛቢዎቻችን ደግሞ በተለያዩ አቅጣጫ እንዲወጡ ተደረገ፣ ተደበደቡ። ይህንን ሁሉ አስቸጋሪ ሁኔታ ነው ገጥሞን የነበረው። በምርጫ ሁኔታ ይህንን ለማሰማት ነው። በምርጫ ዋዜማና በምርጫ ዕለት በርካታ አድማጮቻችን አስተያየቶቻቸውን ስልክ ደውለው ቢያስቀምጡም መልሰን ደውለን ያገኘናቸውና አስተያየቶቻቸውን የሰጡን አድማጮቻችን እነዚሁ ነበሩ። በመቀጠል አጠር ካለ የሙዚቃ እረፍት በኋላ የደረሱንን የአፋልጉኝ መልእክቶችን እንመለከታለን። at this time. ለጀርመን ድምፅ ራዲዮ ጣቢያ የአማርኛው ክፍል አገልግሎት ቦን በቅድሚያ የአክብሮት ሰላምታዬ ይድረሳችሁ ይላል። ከነቀምት ምስራቅ ወለጋ ዞን ከሻለቃ አሰፋ መኮያ የደረሰን ደብዳቤ። በመቀጠል የዛሬ አስር ዓመት አካባቢ ኤርትራ ደቀመሓረ ያሉትን ልጆቼን ከኔ ጋ ለማገናኘት በመገናኛ ብዙሃን በተለይም በዓለም ዙሪያ ብዙ አድማጭ ባለው ራዲዮ ጣቢያችሁ የጻፍኩላችሁን መልእክት እንዳለ በማሰራጨት ይህም ጉዳይ ወደ ተፈላጊዎቹ ልጆቼ ጆሮ መድረሱን ከአንደበታቸው በመስማቴ ባለውለታዬ በመሆናችሁ ቁጭ ብድግ እያልኩኝ ደጋግሜ ምስጋናዬን አቀርብላችኋለሁ። ከእነዚህ ልጆቼ መካከል ወንዱን ልጄን እዮብ አሰፋን በአካል አግኝቸዋለሁ። አሁን ያለው ጣሊያን አገር ሮም ውስጥ ነው። ከሴቷ ልጄ ከገነት አሰፋ እስካሁን በስልክ ብቻ በመገናኘት ላይ ስንሆን አሁን ያለችው ሱዳን ካርቱም ውስጥ ነው። ወደፊትም ከአምላክ ፈቃድ ጋር እንደምንገናኝ ተስፋ አድርጋለሁኝ። ስለዚህ ጥረታችሁ ግቡን መጥቷል። እኔም ተደስቻለሁ። አሁንም በድጋሚ አመሰግናለሁ። ይህ ጉዳይ በዚሁ እንዳለ ይሁንና ሌላው የኔ የእንጀራ ልጅና የልጆቼ እህት የሆነችው ሄለን መስፍን የትውልድ ዘመኗ 1976 ዓ.ም፣ የትውልድ ቦታዋ ኤርትራ ደቀ መሐሪ፣ አባቷ ወታደር መስፍን አክሌሎ የሚባል በቀድሞ የደርግ ሰራዊት ውስጥ የ27ተኛ ሜካናይዝድ ብርጌድ አባል ነበረ። ከአባቷ ጋር በአካልና በስልክም በሁሉም መስኩ ማለት ይቻላል ከተለያዩ ሰላሳ ዓመታቸው ነው። ሄለን ልጁ ማለት ነው። አሁን ያለችው እስራኤል ቴላቪቭ ውስጥ ነው። በመሆኑም ይህች ልጅ ሰላሳ ዓመት ሙሉ የተለየችውን አባቷን ለማግኘት ወይም ሁኔታውን ለማወቅ ሁሉም ነገር ሰላም ከሆነ ደግሞ በአካል ለመገናኘት በሀሳብና በጭንቀት ላይ ትገኛለች። ስለዚህ ተፈላጊው መስፍን አክሊሉ ትውልድ መንደሩ ደብረ ዘይት መሆኑን አውቃለሁ። ዘወትር በዚህ አይነት ጉዳይ ላይ ከመርዳት ወደ ኋላ የማይለው ራዲዮ ጣቢያችሁ እኔን እንዳስደሰታችሁ ሁሉ አሁንም ትብብራችሁ እንዳይለየን ስጠይቅ በታላቅ ትህትና ነው። የዘወትር አድማጫችሁ ሻለቃ ሰፋ መኩሪያ ከነቀምት ምስራቅ ወለጋ ዞን ይላል። ሻለቃ መስፍን መኩሪያ፣ በቅድሚያ ከሚፈልጓቸው ከልጆቹ ጋር ስለተገናኙ እንኳን ደስ ያሉት እንላለን። በሁለተኛ ደረጃ ደግሞ በራዲዮ ጣቢያችን በኩል ልጆቹን በማግኘቱ እኛም የደስታው ድርብ ተካፋይ ነን። የልጄ እህት ያሏት እየፈለገች ያለችውን አባቷን ታገኝ ዘንድ ምኞታችንን እንገልጻለን። እናመሰግናለን። በተሳትፎ ይቀጥሉ። ሀይዶ ቸበለዎች የእናንተ ራዲዮ መርሃ ግብር ከሚያካትታቸው መካከል የአፋልጉኝ ፕሮግራማችሁን ሳዳምጥ የኔንም ቁስል ስለቀሰቀሰብኝ የእናንተ የብዕር ደንበኛ ለመሆን ደጃችሁን ለመጥናት ተነስቻለሁና ተቀበሉኝ ሲሉ ደብዳቤያቸውን የጀመሩት ተስፋነሽ ሁሉም ይፈርማሙ፣ ነገሩ እንዲህ ነው ይላሉ በመቀጠል። ውድ ወንድሜ ዘማች ወታደር ዘየደ ሁሉም ይፈርማሙ ከዋድራ ወረዳ ተመልምሎ በ1980 ዓ.ም በሰሜን ጦር እንደዘመተ ምንም የደብዳቤ ልውውጥ ሳናደርግ በተፈጠረው የመንግስት ለውጥ የት እንደደረሰ ያለበትን አድራሻውን ባለማወቂ በእናንተ በአፋልጉኝ ፕሮግራማችሁ እንድታስተላልፉልኝና የወንድሜን አድራሻ የሚያውቅ ካለ ውለታ ከፋይ ነኝ ይላለሁኝ። የፈላጊዋ ስልክ ቁጥር 0916 4205 83 ነው። እደግመዋለሁ 0916 4205 ሰማንያ ሶስት ነው። ናፋቂ እህቱ ተስፋነሽ ሁሉም ይፈር ማሞ ይላል አድማጫችን። ተስፋነሽ ሁሉም የሚፈር ማሞ መልካም እድል እንመኝሎታለን። አሎ ጤና ይስጥልኝ። እኔ አምባቸው ዘውዴ ደምስ ይባላል። ከዚህ በፊት አፈላልጉኝ የሆነ ፕሮግራም ይዛችሁ ከአረብ ሀገር አንዱ አባቴን አፈላልጉኝ የሚል መልእክት ጓደኛዬ ሰምቶ ምናልባት አንተን እንዳትሆን እና ልጁ ስለሚፈልግ ሁኔታውን አጣራ እና ደውል ብሎ ስላለኝ ነው የደወልኩላቸው። እኔ ስሜ ያው የአምባቸው ዘውዴ ደምስቴ ነው የምባለው። ግን ፈላጊ ግን ደግሞ ማን እንደሆነ አላወኩም። ያው ከአረባ ሀገር እንደሆነ ነው የሰማሁት እና ለማንኛውም ነገር አስፈላጊ ሆኖ ካለ በስልኩ ቁጥር ኦ ሰቨን ናይን ሲክስ ዋን ትሪ ዋን ናይን ቱ ዜሮ ሰቨን ደግሞ አለሁ ኦ ሰቨን ናይን ሲክስ ዋን ስሪ ዋን ናይን ቱ ዜሮ ሰቨን ብትደውሉ ወይም ቢደውል አስፈላጊውን መረጃ መቀባበል እንችላለን። ስላደረጋችሁለት አስተዋጽኦ በጣም አመሰግናለሁ። መልካም ቀን ይሆንላችሁ። ባይ አድማጮች በዜሮ ዜሮ አርባ ዘጠኝ ሀያ ሁለት ሰማንያ አራት ሀያ ዘጠኝ አስራ ስድስት አርባ ዘጠኝ ዘጠና አምስት ያላችሁን አጠር ያለ አስተያየት በድምፅ እንድታስቀምጡልን በመጠየቅ የዕለቱን ዝግጅቴን በዚሁ ላጠናቅ። አዜብ ታደሰ ነኝ። ጤና ይስጥልኝ።